ማህደረ ዜና ሰው የመሆን ተፈጥሮው እንደ ሰው እንዲያዝን፣ እንዲራራም፣ እንዲያሰላሰል የሚያስገድደው ሰው የዚያን ሶርያዊ ሕፃን አስከሬን ፎቶ፣ ቪዲዮ ሲመለከት አለመደንገጥ፣ አለመሳቀቅ፣ ሰበብ ምክንያቱን አለማሰላሰል በርግጥ አይችልም። አልቻለምም። ሐቻምና ጥቅምት አሳዛኝ አሰቃቂው ላምፔዱዛ አጠገብ ባህር ውስጥ የረገፉት ኤርትራውያን እልቂት ነበረ። ዘንድሮ ሚያዚያም ሊቢያ ጠረፍ የሰመጡት አረብ አፍሪቃውያን ስደተኞች አሟሟት፣ ባለፈው ሳምንት የሶርያዊው ሕፃን ስደተኛ ሰው የመሆን ክብር ባህር ዳር ሲጠረግ አይነት አለው። የቱርኮ ዜና አገልግሎት የስደተኞችን እልቂት፣ ስደተኞችን ከመርዳቱ ዳተኝነትና ከመሰደዳቸው ሰበብ ምክንያት ጋር አሰባጥረን ባጭሩ እንቃኛለን። አብራችሁን ቆዩ። ተሽከርካሪው ጠቅላይ ሚኒስትር ቪክቶር ኦርባን ቱርክ ባህር ዳርቻም ድፍት ኩርምት ያለው ስደተኛ ህፃን አስከሬን ፎቶን ሲያዩ ካዩ ማለት ነው። እንደ ሰው የሚሉ የሚያስቡትን በርግጥ አናውቅም። እንደ ፖለቲከኛ ግን የስደተኞች ችግር የዓለምም የአውሮጳም አይደለም አሉ። የህፃኑ ፎቶ በዓለም በናኘ ማግስት ሮብ የጀርመን እንጂ አካሉ ጠቅላይ ሚኒስትሩ ታውቃላችሁ፣ ችግሩ የአውሮፓ አይደለም፣ የጀርመን ችግር ማናቸውም። ሃንጋሪ ውስጥ መቆየት አይፈልጉም። ሃንጋሪ መቆየት ለሚፈልጉ ችግር የለብንም። ሃንጋሪ ይሁን ፖላንድ፣ ስሎቬኪያ ወይም ኢስቶኒያ መቆየት የሚፈልግ የለም። ሁሉም የሚፈልጉት ጀርመን ነው። ውጋጥ ባቂው ፖለቲከኛም ስደተኞች ሃንጋሪ ውስጥ መቆየት አልፈለጉም ያሉት ስደተኞች ሰርቢያን አቋርጠው ወደ ሃንጋሪ እንዳይገቡ ድንበራቸውን ካሳጠሩ በኋላ ነበረ። 3 ነጥብ አምስት ሜትር ከፍታም 175 ኪሎ ሜትር አግድመት ያለው አጥር ስደተኛውን በእርግጥ አላቆመም። ኦርባን ጦር አዘመቱ። ስደተኛውም እየጎረፈ ነው። ኦርባን ያዘመቱት ጦር እስከ መስከረም 20 ድረስ አጥሩን ዘለው ወይም ሾልከው ወደ ሃንጋሪ የሚገቡ ስደተኞችን ለማስቆም ጥይት እንደማይተኩስ አስታውቀዋል። ከመስከረም 20 በኋላ ግን መንግስታቸው ስደተኞቹን ለማስቆም ስለሚወስደው እርምጃ የታወቀ ነገር የለም። የታወቀው የሃንጋሪም ሆኑ የሌሎቹ ከኮሚኒስታዊ ስርዓት የተላቀቁት የምስራቅ አውሮጳ ሀገራት ፖለቲከኞች ከምዕራባውያኑ በላይ የአውሮጳ ተቆርቋሪ ስደተኞችን ነቃፊ፣ አባራሪ መሆናቸው ነው። የብራስልስ ወኪላችን ገበያው ንጉስ ያክልበታል። የስደተኞችን አቀባበልና አያያዝ በሚመለከት የጋራ ፖሊሲ ሲነደፍ ሃንጋሪ ከሚለዩት ሀገሮች አንዷ ነች። የአውሮፓ የክርስቲያናዊ ባህልና ክርስቲያናዊ እሴት በሌሎች መጤዎች እየተወረረ ነው በሚል ይቃወማሉ እና ስለዚህ አሁንም ቢሆን እየመጡት ያሉት ስደተኞች በደብሊኑ ስምምነት መሰረት ፕሮሴስ እየተደረገ ነው መታለፍ ያለበት እንጂ አሁን ኦስትሪያ እና ጀርመን እየሰጡት ያለው አካሄድ የሚያበረታታ ነው እና መቆሚያ የለውም። ከዚም ተመልሰው ታስታውስ እንደሆን የምስራቅ አውሮፓ የፖላንድ የቼኮስላቫኪያና የሳቸው አንድ ላይ ሆነው ህብረቱ ወደፊት በሚያመጣው የኮታ ስርዓት ላይ የማይስማሙ መሆኑን አስቀድሞ አቋም ወስደዋል። የሀንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ከአስራ አራት ዓመታቸው ጀምሮም ኮሚኒስት ነበሩ። በትምህርት ቤታቸው የሃንጋሪ ኮሚኒስት ፓርቲ የወጣቶች ድርጅት ዋና ጸሐፊ እስከ መሆን ደርሰውም ነበረ። ዛሬ የክርስቲያናዊ እሴት ተቆርቋሪ መስለዋል። ስደተኛ በርግጥ አይባሉ ይሆናል፣ ግን ከሲኪሽ ቫሂርቫር ከተማ አልኩሱት ዶቦዝ ከፉልሱት ቡዳፔስት እያሉ ከከተማ ከተማ ሲዞሩን ያደጉት። ዛሬ ስደተኛ የሚጠሉ የቀኝ አክራሪዎች ፖለቲከኞች ተምሳሌት ናቸው። እንደገና ገበያው እነዚህ የምስራቅ አውሮፓ መንግስታት ከነበራቸው የሶሻሊስት ሀይሮት አለም ፍጹም ተስፈንጥረው ሄደው የበለጠ አክራሪ ቀኞች ነው የሆኑት። ብዙዎቹ አሁን የፖላንድም አሁን በስልጣን ላይ ያለው የቼክም እነዚህ ከነበሩበት ሶስት መቶ ሰማኒያ ዲግሪ ዞረው አሁን ቀንደኛ ቀኝ አክራሪዎችና። ምናልባትም የክርስቲያን እሴት እንግዲህ የፖለቲካ ማራመጃ ማሳለጫ ካልሆነ በስተቀር በዚህ እምነት ተገዝተው በሚል አይደለም፣ ግን ሌሎቹ የአውሮፓ ሀገሮች ሶሻል ዌልፌሩን የስደተኞችን ፖሊሲ በሚመለከት የአውሮፓን እሴቶች የሚቃረኑ ናቸው፣ ሲሉ ቀጥታ ወደ ቀኝ አክራሪነት የሚሄድ ዝንባሌ ነው ያለው። አንዱ ችግር የአውሮፓ ሕብረት ችግር ይህ ነው። እንግዲህ የተዘበራረቀ የፖለቲካ አመለካከት፣ የተዘበራረቀ የኢኮኖሚ አቅም፣ የተዘበራረቀ አመራር፣ አንድ ላይ ሆኖ የጋራ መፍትሄ ለመፈለግ ያለውን ችግር በዚሁ ማየት ይቻላል። ባለፉት ዘጠኝ ወራት አውሮፓ የገባው ስደተኛ ቁጥር አራት መቶ ሰላሳ ስምንት ሺ ነው። ይህ ቁጥር ቱርክ፣ ሊባኖስ፣ ዮርዳኖስ፣ ኬንያ ወይም ኢትዮጵያ በነፍስ ወከፍ ከሚያስተናግዱት ስደተኛ ቁጥር ጋር ሲነጻጸር ሲበዛም ትንሽ ነው። ሳውዲ አረቢያ፣ ኩዌትና ቀጠር ደግሞ ጎረቤቶቻቸውን የሚያነደው እነሱም የሚሳተፉበት ጦርነት ያሰደደውን ሕዝብ ለማስተናገድ ፈቃደኞች አይደሉም። 28ቱ የአውሮፓ ሕብረት አባል መንግስታት እርስ በርስ የሚወዛገቡት እንደ ሃንጋሪና ብሪታንያ የመሳሰሉት ድንበራቸውን እስከ ማጠር የደረሱት ድሆቹም ትናንሾቹም የአፍሪቃና የመካከለኛው ምስራቅ ሀገራት ከሚያስተናገዱት ስደተኛ ቁጥር በእጅጉ ያነሰውን መቀበሉ አሳስቧቸው ወይም ጠልተውት ነው። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር እንደሚለው እስካለፈው ሐምሌ ድረስ አውሮፓ ከገባው ስደተኛ አብዛኛውን የተቀበለችው ጀርመን ናት። ከትላልቆቹ የአውሮፓ ሀገራት በጣም ትንሽ ስደተኛ የተቀበለችው ደግሞ ታላቋ ብሪታንያ ናት። ስዊድን ከየአንድ ሺህ ህዝቧ ስምንት ስደተኛ ስታስተናግድ ታላቋ ብሪታንያ የምታስተናግደው ስደተኛም ለየሁለት ሺ ህዝቧ ሲካፈል አንድ ሰው ቢሆን ነው። ብሪታንያም በተለይ ካሌ ፈረንሳይን አቋርጠው ወደ ግዛቷ ለመግባት የሚሞክሩትን ስደተኞች ለማገድ ድንበሯን ልታሳጥር ጀምራለች። በግዛታቸው አይደለም በድፍን ዓለም ሰብአዊ መብትን፣ የህዝብ የመንቀሳቀስ ነፃነትን፣ ፍትህ እኩልነትን ለማስፈን እንታገላለን የሚሉት ጦር እያዘመቱ የሚዋጉት የአውሮፓና የአሜሪካ መንግስታት ራሳቸው የሚሳተፉበትን ጦርነት ሳይቀር የሸሹ ስደተኞችን ለማስተናገድ መጠየፋቸው ወይም እርስ በርስ መናቆር መዘላለፋቸው በእርግጥ አስተዛዛቢ ነው። የብራስልስ ወኪላችን ገበያው ንጉሴ እንደሚለው ደግሞ በተለይ የአውሮፓ ህብረት የተመሰረተበት መሰረታዊ መርህና አላማም አሁን እየፈረሰ ይመስላል። የአውሮፓ ህብረት ከተመሰረተባቸው የሰብአዊ መብት የፍትህ እና ከጦርነት አመድ የተመሰረተ ህብረት ነው። ዳግም በሁለተኛው ዓለም ጦርነት የታየውን አይነት ጦርነትና ስደት ላለማምጣት የሚያስችሉ መርሆችን ጠቅሰው አንድ ላይ የተዋቀሩ ኃይሎች ሆነው እስከ ተወሰነ ደረጃ ድረስ ከሄዱ በኋላ ከቀዝቃዛው ጦርነት መፈራረስ ከበርሊን ወል መፍረስና በተለይ ደግሞ ከኒውዮርኩ የአሸባሪዎች ጥቃት በኋላ ግን ሰላም፣ ዴሞክራሲን እናመጣለን ይባል የነበረው ጩኸት ሁሉ ቀርቶ በዚህ በአሸባሪነትና በአክራሪነት ስም ጭራሽ ራሳቸው ወደ ጦርነት የሚገቡበት በጦርነትና በእልቂት እንደውም ትርፍ የሚያካብቱ ኩባንያዎች ተሰሚነት ያገኙበት ሁኔታ የተፈጠረ ነው የሄደው። አብዱላህ ኩርድና ባለቤቱ ስለው ጥንቅጡ የዓለም ፖለቲካ የሚያውቁት ካለ ድፍን ሀገራቸው ሶሪያ፣ በጣሙን ተወልደው አድገው ተጋብተው ወልደው የከበዱባት ከተማቸው ኩባኒ ባስከፊው ጦርነት መውደሟን ነው። እንደ ብዙ ጎረቤት መንደርተኛቸው ሁሉ ወደ ቱርክ የተሻገሩትም በጥይት ቦምብ፣ አሊያም በረሃብ ላለመሞት ብለው ነበረ። ቱርክ ስደተኞች መጠለያ ጣቢያ እያሉ ካናዳ በምትኖረው በአብዶላህ እህት በኩል ጥገኝነት እንዲሰጣቸው አመለከቱ። የካናዳ መንግስት መስከረም 2014 ዘመኑ በሙሉ እንደ ጎርጎሮያውያኑ አቆጣጠር ነው። ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ የሚለውን አማጺ ቡድን የሚወጋ ጦር ሲያዘምት ከዘመቻው አላማዎች ቀዳሚው የሁለቱን ሀገራት ሰላማዊ ህዝብ ከአደጋ መጠበቅ የሚል እንደነበረ የአብዶላህ እህት አልዘነጋችውም። ካናዳ ያዘመተቻቸው ተዋጊ፣ ሰላይና የማመላለሻ አውሮፕላኖች ሶሪያና ኢራቅን ይደበድባሉ፣ ይሰልላሉ፣ ተዋጊ አዋጊዎችን ያመላልሳሉ። 700 ወታደሮቿም አንድም በቀጥታ ይዋጋሉ፣ አሊያም ተዋጊዎችን በተለይ የኩርድ አማጽያንን ያሰለጥናሉ። ወደ 230ሺህ ቶን የሚመዝን ጦር መሳሪያ ለኩርድና ለሌሎች አማጽያን አስታጥቃለችም። የኢራቅና የሶሪያ ሰላማዊ ሰዎችን ህይወት ከጥቃት ለማዳን በሚል ሰበብ ጦር ገንዘብ ቦምቧን የምታፈሳው ካናዳ ለሶሪያዊው ኩርዳዊው ስደተኛና ለቤተሰቦቹ ግን ቦታ አልነበራትም። አብደላህና ቤተሰቦቹም የካናዳ መንግሥት የጥገኝነት ጥያቄያቸውን ውድቅ ማድረጉን እንደሰሙ ወደ አውሮጳ ለመግባት ወሰኑ። ሶስት የሞከሩ አልተሳካም። በአራተኛው ወደ ኮስ ግሪክ በምትቀዝፍ ጀልባ ተሳፈሩ። ጉዞ ጀምረናል፣ ዱአ አድርጊልኝ የሚል መልእክት አስተላለፈልኝ ትላለች ካናዳ የምትኖረው የአብዱላህ እህት። የእሷ ጸሎት የሚበቃ ስላልመሰላት አባታቸውም እንዲጸልዩ በፋንታዋ መልእክት አስተላለፈች እና አብዱላህ ግን ፈጣሪም ተፈጥሮም ሰውም አልደረሰላቸውም። ጀልባቸው ተገለበጠች። ባለቤቱና ሁለት ልጆቹ ሞቱ፣ እሱ ግን ተረፈ። የሦስት ዓመት ልጁ ውሃ ገሎት አስከሬኑ ውሃ ተፍቶት ባህር ዳርቻ ተገኘ ወላድ ይፍረደኝ አይነት አላባት ኋላ ልጆቼ ለእኔ ከዓለም በጣም ቆንጆ ልጆች ነበሩ ለነገሩ ልጆቹ እጅግ ውድ ሀብት የማይሆኑበት ሰው በዓለም ላይ ይገኝ ይሆን ጠየቀ አባት የቱርኩ ዜና አገልግሎት ሰው የመሆን ክብር ባህር ዳር ሲጠረግ ማለቱ መልስ ይሆን ይሆን የሕፃኑን አስከሬን ፎቶም የወንድም ወላጆቹን ታሪክ ያየ የሰማው የዓለም ሕዝብ ሐዘን ሰቀቀኑን መግለጽ፣ ስደተኞቹን ለመርዳት እጁን መዘርጋት፣ ኪሱን መዳበሱ አልቀረም። ሐቻምና ከ360 የሚበልጡ ኤርትራውያን ስደተኞች ላምፔዱዛ አጠገብ ማለቃቸው እንደተሰማም ተመሳሳይ አጻፋ አይተን ሰምተን ነበረ። ባለፈው ሚያዚያም እንዲሁም የተራው ሰው ሐዘን፣ ርኅራሄ፣ እርዳታ፣ ደግነት ግን ከሰሞናዊ ሸብረብ ባለፍ የሚተክረው የለም። የተባበሩት መንግስታት ድርጅት ዓለም ከሁለተኛው የዓለም ጦርነት ወዲህ አይታው በማታውቀው ስደተኛ ብዛት መጥለቅለቋን ካስታወቀ መስከረም ዓመት ደፈነ መፍትሄ ግን እስካሁን የለም። መፍትሄ መስጠት የሚገባቸው የዓለምን ሀብት የሚቆጣጠሩት የአስተዳደር ፖለቲካዊ ስርዓቷን የሀገራትን ድንበር የሕዝብን አኗኗር የሚበይኑት መንግስታት መሆን ነበረባቸው። እነዚህ መንግስታት የስደተኞች ብዛት እልቂት፣ ስቃይ ሰቆቃቸው መናሩ በዓለም ሲዘገብ ሕገ ወጥ አስኮብላ የሚሏቸውን ሰዎች ለማሰር ለመቅጣት ከመዛት መፎከር ባለፍ የችግሩ አካል ቢሆኑ እንጂ ለችግሩ መሰረታዊ መፍትሄ ለመስጠት አልፈቀዱም ወይም አልቻሉም። በአሸባሪነት ስም የተገባባቸው ቦታዎች ሁሉ አገሮች ናቸው የፈረሱ። አሁን እኮ ድሮ አምባገነን ነበር ያስቸግራል የሚባለው ዛሬ ግን አገር ፈርሶ ህዝብ ተበትኖ ነው ያለው በሚሊዮን የሚቆጠር ። ስለዚህ አገር ሲፈርስና ህዝብ ሲበተን ማንም ከዛ ችግር ነፃ ሊሆን እንደማይችል እየታየ ነው ያለው። ስለዚህ አገሮችን እንደ ሀገር የማቆም ህዝባዊ ስርዓት ሊሆንበት የሚችልበት መንገድ መፈለግ፣ ከሁሉም በላይ ደግሞ ችግሮችን ለመፍታት እዛው ያሉትን ተዋንያን አቀራርቦ የጋራ የሆነ ስርዓት ከመፍጠር ውጭ ከውጭ ተንደርድሮ ሂዶ በብረት ወይንም ደግሞ እጅ በመጠምዘዝ ሊመጣ የሚችል ሰላም እንደማይኖር ከችግሩም ደግሞ ማንም ነፃ ሊሆን እንደማይችል በሀሳብ ደረጃ ሲንሸራሸር ይታያል። በተጨባጭ ግን ገና ብዙ የሚቀረው ነው የሚመስለው። በቅርቡ የወጣም አንድ ዘገባ እንደጠቆመው አንዲት ሊቢያ መንግስት ቢኖራት እና አንዲት ኤርትራ የተሻለ ፖለቲካዊ ስርዓት ቢመሰረትባት ወደ አውሮጳ ከሚሻገረው ወይም ለመሻገር ከሚሞክረው አፍሪቃዊ ስደተኛም ሰማንያ በመቶን በየሀገሩ ማቆየት አይገድም ነበረ። ሊቢያን ግን ማናፈረሳት? አውሮጳ ከሚገቡ ስደተኞች አብዛኞቹ የሶሪያ የአፍጋኒስታንና የኮሶቮ ዜጎች ናቸው። አፍጋኒስታንን ኢራቅን ሶሪያን፣ የሚያወድመውን ጦርነት የጫረው የሚያጋግመውስ ማን ይሆን? የመንስ? ነጋሽ መሐመድ ነኝ። ቸር ያሰማን።